የኢትዮጵያ ኤሌክትሪክ አገልግሎት ዋና ሥራ አስፈጻሚ ኢንጂነር ሽፈራው ተሊላ ትላንት ረቡዕ ነሐሴ 29 ቀን 2016 ዓ.ም በሰጡት ጋዜጣዊ መግለጫ መንግስት አሁን የኤሌክትሪክ ኃይል የሚሸጥበት ዋጋ የማምረቻና የማከፋፈያ ወጪውን የማይሸፍን እንደሆነ ገልጸው ድርጅቱ ለግንባታና ለኦፕሬሽን ከፍተኛ ወጪ እንደሚያወጣና እንዲሁም የዋጋ ግሽበት እየጨመረ መምጣት ተቋሙን የፋይናንስ ጫና ውስጥ ያስገባው መሆኑን ተናግረዋል። ይህም በኤሌክትሪክ አገልግሎት ክፍያ ላይ ማስተካከያ እንዲደረግ ማስገደዱን ጠቅሰዋል። በመሆኑም ከመጪው መስከረም አንድ ቀን 2017 ዓ.ም ጀምሮ ተግባራዊ የሚሆን ማስተካከያ መደረጉን አመልክተዋል። የክፍያ ጭማሪው በህብረተሰቡ ላይ ጫና እንዳያስከትል በተለይም 73 ከመቶ በሚሆነው ደንበኛ ላይ መጠኑ የተለያየ ድጎማ እንደሚደረግም አብራርተዋል። የሚመጣውን ዋጋ እና አሁን ያለው ታሪፍ ልዩነቱን በተመለከተ በሁለቱ መካከል ያለውን ልዩነት ወደ ሰባ አምስት ፐርሰንቱን እንዲደጎሙ ተደርገዋል ማለት ነው። እስከ ሀምሳ ኪሎዋት በወር ውስጥ ሀምሳ ኪሎዋት አወር ማለት ነው። ወደ ሀያ አምስት ፐርሰንቱን ብቻ ነው የሚከፍሉት ማለት ነው። በተመሳሳይ ከሀምሳ እስከ መቶ ኪሎዋት በወር የሚጠቀሙትም ወደ አርባ ፐርሰንት ድጎማ ያላቸው፣ ከመቶ ደግሞ እስከ ሁለት መቶ ፐርሰንት ያሉት ወደ አራት ፐርሰንት ድጎማ ያላቸው። ስለዚህ ከሀምሳ እስከ ሁለት መቶ ኪሎዋት የሚጠቀሙ ደንበኞች የተለያየ ድጎማ መጠን አላቸው። ጉዳዩን አስመልክቶ የአሜሪካ ድምፅ ላቀረበላቸው ጥያቄ ምላሽ የሰጡት የኢኮኖሚ ባለሙያው ዶክተር አቡሌ መሐሪ በበኩላቸው የኤሌክትሪክ አገልግሎት ክፍያ ማስተካከያው በቅርቡ ከተደረገው የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ የመጣ መሆኑን አስረድተዋል። መንግስት የኤሌክትሪክ ኃይል በማመንጨትና ለተገልጋዩ ለማድረስ ባለው ሂደት ከፍተኛ መጠን ያለው ወጪ ያደርጋል። ይህንን ለማካካስም የአገልግሎት ክፍያን ማሻሻሉ የሚጠበቅ ነው ያሉት ዶክተር አቡሌ ሆኖም ውሳኔው የወቅቱን ሁኔታ ያገናዘበ አይደለም ብለዋል። የክፍያ ጭማሪው ህብረተሰቡን ለተደራራቢ ጫና የሚዳርግ እንደሆነም አመልክተዋል። በተደራራቢ ጫናዎች ህብረተሰቡ ላይ ባሉበት ሰዓት የጊዜው ጉዳይ አሁን ላይ በርካታ በመንግስት የአገልግሎት ክፍያዎች ሳይቀር ጭማሪዎችን ያየንበት ነው። እያንዳንዱ አሁን የምንላቸው ጭማሪዎች በዋናነት ተሸካሚ የሚሆነው ታች ላይ ያለው ተጠቃሚው ማህበረሰብ። ይሄ ማህበረሰብ ደግሞ አነስተኛ ገቢ ያለው ማህበረሰብ ነው። ስለዚህ ይህንን ደጉሞ ያለው የምትለውን ማህበረሰብ በተደራራቢ ጫናዎች ስታመጣበት፣ ምንም አይነት ድጎማ ብታረግ ከችግሩ ልትቀርፍለት አትችልም ና ከባድ የሚያደርገው ነው የሚሆነው። በኢትዮጵያ ኤሌክትሪክ አገልግሎት የኃይል አቅርቦት ዲሬክተር አቶ አባይ አድማሱ ስለ አገልግሎት ክፍያ ጭማሪው ለአሜሪካ ድምፅ በሰጡት ማብራሪያ በ50ና በ100 ኪሎዋት ተጠቃሚዎች ላይ የሚመጣውን ወርሃዊ የክፍያ ልዩነት እንዲህ አስረድተዋል። ለምሳሌ 50 ኪሎዋት ሙሉን ቢጠቀም በገንዘብ ስናሰላ ለተጠቀመበት አስራ ሶስት ብር ከስልሳ አምስት ሳንቲም ይከፍል ነበረ። አሁን ታሪኩ ተሻሻል ከመስከረም አንድ ጀምሮ ደግሞ አፕላይ ስናደርግ የመጀመሪያን ኳርተር አፕላይ ስናደርጋት ደግሞ ከአስራ ሶስት ብር ከስልሳ አምስት ወደ አስራ ሰባት ብር ከስልሳ ስምንት ያብጋል ማለት ነው። መቶ ኪሎዋትን ቢጠቀም አሁን ላይ የሚከፍለን ሰባ ስድስት ብር ከሰባ ነበር የሚከፍለን የነበረው። አሁን ግን መስከረም ላይ የመጀመሪያዋን ኳርተር አፕላይ ስናደርግ ዘጠና አራት ብር ከሰባት ሰባት ሳንቲም ይከፍለናል ማለት ነው የአገልግሎት ክፍያ ማስተካከያው የሕብረተሰቡን ኑሮ እንዳያባብሰውና የዋጋ ግሽበቱንም እንዳያንረው ለዝቅተኛ የኃይል ተጠቃሚ ከሚደረገው ድጎማ በተጨማሪ የክፍያ ልዩነቱንም የሚከፍለው በአራት ዓመታት ውስጥ እንደሆነ የኢትዮጵያ ኤሌክትሪክ አገልግሎት ዋና ሥራ አስፈጻሚው በመግለጫቸው አመልክተዋል። በማስተካከያ የመጣውን ልዩነት በአንድ አይደለም የሚከፍሉት፣ በአራት ዓመት ጊዜ ውስጥ ነው። በቀጣይ አራት ዓመት ጊዜ ውስጥ ለምሳሌ አሁን ሁለት ብር የሚከፍል ከሆነ ልዩነቱ ሶስት ወይ አራት ብር ከሆነ ይህን ልዩነት በአራት ዓመት ጊዜ ውስጥ ነው የሚከፍለው ማለት ነው። ይህም ብቻ አይደለም፣ በየዓመቱ ራሱ በየኳርተሩ የሚጨምር ነው የአገልግሎት ክፍያ። ድጎማው የተቋሙን 73 ከመቶ ደንበኞች ተጠቃሚ እንደሚያደርግ የገለጹት የድርጅቱ ዋና ስራ አስፈጻሚ ከ200 ኪሎዋት በላይ ኃይል የሚጠቀሙ ደንበኞች ግን በድጎማው እንደማይካተቱ ገልጸዋል። ዶክተር አቡሌ መሃሪ በበኩላቸው እነዚህ ደንበኞች ነጋዴዎችና አምራቾች ሊሆኑ እንደሚችሉ አመልክተው በእነሱ ላይ የሚመጣው የክፍያ ጭማሪ በቀጥታ ወደ ሸማቹ ማህበረሰብ የሚተላለፍ ይሆናል ብለዋል። የማምረቻ ዋጋቸው ላይ ጭማሪ ስለሚያመጣ፣ ይህ ማምረቻ ዋጋ ላይ የሚኖር ጭማሪ ደግሞ በቀጥታ የሚከፍለው ተጠቃሚው ነው። ነገሮችን ባናት ባናቱ በሚሆኑበት ጊዜ ማህበረሰቡ ላይ ውድነቱን ተያይዞ ከፍተኛ የሆነ ግዳሮት ይሆናል ብዬ አስባለሁ። በኢትዮጵያ አሁን የኤሌክትሪክ ኃይል ተጠቃሚ የሆነው ሕዝብ ብዛት 56 ከመቶ መሆኑንም ኢንጂነር ሽፈራው ተሌላ አመልክተዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ